ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አንቶኒያል ቤኒዚ ከቻይና የተሰነዘረባቸውን ትችት አለያሉ፣ ሺጂፒንግ ለሦስተኛ ጊዜ የቻይና ፕሬዚደንት ሆነው ተመረጡ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር አንቶንያል ቤኒዚ የአውስትሬልያ፣ እንግሊዝና ዩናይትድ ስቴትስ ወታደራዊ ኅብረትን አስመልክቶ ከቻይና የተሰነዘረባቸውን ክስ አሌ ብለዋል። ከዩናይትድ ስቴትስና እንግሊዝ አፈትልከው በወጡት መረጃዎች መሠረት አውስትሬሊያ አምስት ያህል ቨርጂኒያ ክላስ የኒውክሌር ኃይል ተጠቃሚ ባህር ሰርጓጆችን ለመግዛት እሳቤ እንዳላት ተመልክቷል። ይህንኑ አስመልክቶ ይፋ መግለጫ ማክሰኞ ማርች 14 በጠቅላይ ሚኒስትር አልቤኒዚ የሚሰጥ ይሆናል። በሌላ በኩል ቻይና አውስትራሊያ፣ እንግሊዝና ዩናይትድ ስቴትስ ከቀዝቃዛ ጦርነት አስተሳሰብ ራሳቸውን እንዲያገሉ አሳስበዋል። ይሁንና አቶ አልቤኒዚ ቻይናን አካቶ ከሌሎች አገራት ጋር መልካም ግንኙነቶችን ለመመስረት እየጣሩ መሆኑን ጠቅሰው በተያያዥነትም የአውስትሬልያን የመከላከያ ፍላጎት ለማሟላት እንደሚሹ ገልጠዋል። አክለውም አውስትራሊያ መከላከያ ንብረቶችን በተቻለ መጠን ምርጥ እንዲሆኑና አቅማቸውንም መገንባት እንዳለብን እርግጠኞች ልንሆን ይገባል። እያደረግኩ ያለውትም ይህንኑ ነው። ይህንኑ እዚህ ሕንድ ውስጥም እየከወንኩ ነው። እንዶ ፓስፊክን አካልንም እየተገበርን ያለ ነው። ይህንኑ ነው። በቅርብ ጊዜያት ውስጥም ከቻይና ጋር ያለንን ግንኙነት እያሻሻልን ነው ብለዋል። ሺጂንፒንግ ለሶስተኛ ለሦስተኛ ጊዜ የቻይና ፕሬዚደንት ሆነው ተመረጡ። የ69 ዓመቱ ሺ ከማኦ ዜዱንግ ወዲህ የቻይና ባለብርቱ ሥልጣን መሪ ሆነዋል። ተቀናቃኝ ያልገጠማቸው አቶ ሺ በሦስት ሺህ ብሔራዊ የሕዝብ ኮንግረስ ሙሉ ድምፅ ለፕሬዚደንትነት ተመርጠዋል። አቶ ሺ ለሦስተኛ ጊዜ ሊመረጡ የበቁት በ2018 በሁለት ዙር ተገድቦ የነበረውን ፕሬዚዳንታዊ የሥልጣን ዘመን እንዲራዘም በማስደረግ ነው። በሚቀጥሉት ሁለት ቀናት የካቢኔ አባላት በአቶ ሺህ የሚሰየሙ ወይም በምርጫ የሚሾሙ ይሆናል። ፕሬዚደንቱ ፓርላማው ከመዘጋቱ በፊት በመጪው ሰኞ ንግግር ያደርጋሉ። የፌዴራል ኢነርጂ ሚኒስትር ክሪስ ባውን ተቃዋሚ ቡድኑ የመንግስትን የአየር ብክለት መቀነሻ እርምጃዎች በመጸረሩ በጸረ ንግድነት ፈርጆታል። ተቃዋሚ ቡድኑ ለአውስትራሊያ 215 ግዙፍ ኩባንያዎች የአየር ብክለትን እንዲቀንሱ ላቀረበው ረቂቅ ድንጋጌ ድጋፉን አልቸርም ሲል ተጻራሪ አቋም ወስዷል። በመንግስት ረቂቅ ድንጋጌ መሠረት የአየር ብክለት እስከ 2030 ድረስ ቢያንስ በየዓመቱ በአራት ነጥብ ዘጠኝ ፐርሰንት ያለ ማቋረጥ መቀነስ ይኖርበታል። የተቃዋሚ ቡድኑ ቃል አቀባይ ቴድ ኦብራያን የመንግሥት አካሄድ ለካርበን ታክስ ጥርጊያ መንገድ የሚከፍት ነው ብለዋል። ይሁንና የኤነርጂ ሚኒስትሩ የንግድ ምክር ቤት ፕሬዚደንት በዚህ ሳምንት ከገለጹት በላይ ግልጽ መሆን አይቻልም። ንግዱ ድንጋጌው ይሁንታ እንዲያገኝ ይሻል። የአቶ ዳተን ሊብራል ፓርቲ ግና ጸረ ንግድ ነው ሲሉ የሰላ ትችት ሰንዝረዋል። የፌዴራል መንግሥቱ ረቂቅ ድንጋጌውን ለማሳለፍ የግሪንስ እና ሁለት የግል ፓርላማ አባላት ድጋፍን ይሻል። ጀርመን ሃምቡርግ ከተማ ውስጥ የጂኦቫ ዊትነስ አማኞች መታደሚያ በሆነ አንድ ሕንፃ ውስጥ በርካታ ሰዎች መገደላቸውን ፖሊስ አስታወቀ። በርካታ የቆሰሉ ሰዎች እንዳሉ የተገለጠ ቢሆንም ቁጥራቸውንና የቆስላቸውን ክብደት አልገለጸም። በጀርመን ቴሌቪዥን ቀርበው የተናገሩ ሰዎች እንዳመለከቱት አስራ ሁለት የተኩስ ድምፆችን መስማታቸውን ገልጠዋል። ግድያው የተፈጸመው በሃምቡርግ ሰሜናዊ ክፍለ ከተማ ግሮስ በርሽቶል በሚገኘው የጁሆባ ዊትነስ ሥራዊ መንግሥት አዳራሽ ውስጥ ነው። የሃምቡርግ ፖሊስ ቃል አቀባይ ሆልገር ብሔርን እንዳስታወቁት ፖሊስ በስፍራው ከደረሰ በኋላ አንድ የጥይት ተኩስ ድምፅ ተሰምቷል። ቃል አቀባዩ አያይዞም ተኳሹ ያመለጠ ስለመሆኑ አመልካች መረጃዎች እንደሌሉና ምናልባትም እስካሁንም ድረስ አዳራሽ ውስጥ ይሆናል አሊያም ከሞቱት ውስጥ አንዱም ሊሆን ይችላል ብለዋል። ይህ በእንዲህ እንዳለም ቴል አቪቭ እስራኤል ውስጥ አንድ ታጣቂ ግለሰብ ሦስት ሰዎችን ተኩሶ አቁስሏል። ከቁስለኞቹ ውስጥ አንዱ ጽኑ የመቁሰል አደጋ እንደደረሰበትም ተመልክቷል። የእስራኤል ፖሊስ እንዳስታወቀው ተኳሹ ግለሰብ ተገድሏል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ክስተቱን የሽብር ጥቃት ሲሉ የገለጹ ሲሆን ፖሊስ ሕግን የማስከበር እርምጃ እንደሚወስድም ተናግረዋል። አያይዘውም የጸጥታ ኃይሎችንና በዛሬዋ ምሽትና በየምሽቱም አሸባሪዎችን የሚፋለመውን ፖሊስ አጠናክረናል። አገራችንን በመገንባቱ መሠረታችንን በማጠንከሩና የወደፊት እጣ ፈንታችንን እንገነባለን ብለዋል። ሦስቱ እስራኤላውያንን አቁስሎ ሕይወቱን ያጣው የ23 ዓመት ወጣት የሐማስ ቡድን አባል መሆኑን ድርጅቱ ለጥቃቱ ኃላፊነት በመውሰድ አስታውቋል። በርካታ የፖሊስና የሕክምና ሠራተኞች ጥቃቱ የደረሰበት አካባቢ ፈጥነው የተገኙ ሲሆን፣ በጎዳና ዳር ባሉ ምግብ ቤቶች በመመገብ ላይ የነበሩ ደንበኞች ምግባቸውን አቋርጠው ምግብ ቤቶችን ጥለው ሄደዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ41 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 16፣ ከፍተኛ 30። አደላይድ በከፊል ደመናማ ይሆናል። ዝቅተኛ 14፣ ከፍተኛ 26 ሜልበርን ደመናማ ይሆናል ዝቅተኛ 13 ከፍተኛ 24 ሆባርት ደመናማ ይሆናል ዝቅተኛ 14 ከፍተኛ 21 ካምብራ በአብዛኛው ፀሐይማ ይሆናል ዝቅተኛ 9 ከፍተኛ 27 ሲድኒ ፀሐማ ይሆናል ዝቅተኛ 19 ከፍተኛ 30 ፕሪስበን ያካፋል ዝቅተኛ 22 ከፍተኛ 27 ዳርዊን ፀሐማ ሆኖ ይውላል ዝቅተኛ 25 ከፍተኛ 32 አዲስ አበባ ነጎድጓዳማና ካፋያማ ይሆናል። ዝቅተኛ 12 ከፍተኛ 21። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር አንቶኒ አልበኒዚ ከቻይና የተሰነዘረባቸውን ትችት አሌ ያሉ፣ ሺ ጂንፒንግ ለሦስተኛ ጊዜ የቻይና ፕሬዚደንት ሆነው ተመረጡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።